You're with SBS Radio. Find more great stories in your language at sbs.com.au. ወደ <laughs> ዝርዝር ዜናዎቹ ከማለፋችን በፊት ረዕሰ ዜናዎቹን እናስቀድመለን የሌበር ፓርቲ ዓለም አቀፍ የሴቶች ቀንን አስታኮ የፆታ ክፍያ መጠንን ለማጥበብ ስትራቴጂውን ይፋ አደረገ። የሥራ ጠባቂ የድጎማ ክፍያ በማርች መጨረሻ ሊያከትም ነው የሚሉት የምሽር ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ሌበር ፓርቲ አውስትሬልያ ውስጥ በፆታዎች መካከል ተከስቶ ያለውን የክፍያ መጠን ለማጥበብ የንድፈውን ስትራቴጂ ይፋ አድርጓል። የሌበር ስትራቴጂ የኩባንያዎች የደሞዝ ክፍያ ግልጽነትንና በአብዛኛውም በሴቶች ለሚሰሩ ኢንዱስትሪዎች ተጨማሪ ድጋፍ መደረግን አካቶ አራት ማዕቀፎችን የያዘ ነው። የሌበር መሪ አንቶኒ አልቤኒዚ በኮሮና ቫይረስ ወረርሽኝ ወቅት አውስትራሊያውያን ወረርሽኙን ተቋቁመው እንዲወጡ እገዛ ያደረጉት በአብዛኛው በሴቶች የሚሰሩ መስኮች መሆናቸውን ሲጠቁሙ የሕፃናት ክብካቤ፣ የአረጋውያን ክብካቤ ኢንዱስትሪዎችን ብትመለከቱ፣ ሌሎች በአብዛኛው በሴቶች የሚንቀሳቀሱ ግልጋሎት ሰጪ ኢንዱስትሪዎችንም ብታዩ ዝቅተኛ ክፍያ ተከፋዮች ናቸው። እኒህ ናቸው አውስትራሊያውያን ወረርሽኙን ተቋቁመው እንዲወጡ ተገን ሆነው ያገዙት። ከወረርሽኙ ተቋቁመን ስንወጣም አውስትራሊያን ለማጠንከር የሚበጁ መንገዶችን ልናፈላልግ ይገባል። አንደኛው መንገድ በኒህ ኢንዱስትሪዎች ውስጥ ላሉ ሠራተኞች የዘገየም ቢሆን ዕውቅናን መስጠት ነው በማለት በፆታዎች መካከል ያሉ የክፍያ መጠኖችን ለማጥበብ ፓርቲያቸው ንድፎት ያለውን ስትራቴጂ አስታውቀዋለን። ይህ በእንዲህ እንዳለም ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ተመራማሪዎች፣ የምጣኔ ሀብት ባለሙያዎችና የኢንዱስትሪ መሪዎች የአውስትሬልያ ሴቶች የተሻለ ምጣኔ ሀብታዊ ድጋፍ እንዲያገኙ ድጋፋቸውን ችረዋል። የግራታን መካነ ተቋም ምርምር ግኝት ከኮሮና ቫይረስ ወረርሽኝ መከሰት ጋር ተያይዞ አያሌ ሴቶች ስራቸውን ማጣታቸውን፣ ተከባካቢዎችና መምህራን ያለ ክፍያ መስራታቸውንና አስቸኳይ እርዳታ ድጋፍም የማግኘቱ መጠን ዝቅ ያለ እንደነበር አመልክቷል። ይሄው በዛሬ ዕለት ማርች ስምንት የዋለው ዓለም አቀፍ የሴቶች ቀን በተከበረበት ወቅት አውስትራሊያ ውስጥ በሴቶች ላይ የደረሱ ወሲባዊ ጥቃቶች ከመቼውም በበለጠ ብሔራዊ መነጋገሪያ ሆነዋል። የሴቶች ቀንን አስመልክቶ የሌበር የሴቶች ጉዳይ ቃል አቀባይ ታንያ ፕሊበርስ የጾታ ክፍያ መጠንን ለማጥበብ ተጨማሪ ተግባራት ሊከናወኑ እንደሚገባ ሲገልጡ It's certainly true that I have more freedom and choice than my mother or grandmother had, and I hope my daughter will have more freedom and choice. የጾታ ክፍያ መጠን ልዩነት አሁንም ከእኛ ጋር ነው። አያሌ ሴቶች አሁንም ድረስ ወሲባዊ ትንኮሳዎች፣ ወሲባዊ ጥቃቶች ወይም የቤት ውስጥ አመጾች ይደርሱባቸዋል። እንዲሁም እንደምናውቀው ያለፉት ጥቂት ሳምንታት ከወሲባዊ ትንኮሳዎችና ጥቃቶች ጋር የተያያዙ ክሶች በዚሁ በእኛ ፓርላማ ውስጥ ተከስቶ አይተናል። በዚህም ግንባር በርካታ ነገሮች ሊከናወኑ ይገባሉ ብለዋል። በሌላም በኩል የፌዴራል መንግስቱ በጅሮንድ ጆሽ ፍራይደንበርግ ለሥራ ጠባቂ ክፍያ መደጎሚያን አስመልክቶ በጥቂት ቀናት ውስጥ ዝርዝር ዕቅዶችን ይፋ እንደሚያደርጉ ተናግረዋል። መንግሥት እስካሁን እያደረገ ያለው ጊዜያዊ ድጎማ ማርች 28 ላይ ያበቃል። አቶ ፍራይደንበርግ ወረርሽኙ ከፍተኛ ደረጃ ላይ ደርሶ በነበረበት ወቅት 3.6 ሚሊዮን ሰዎች የፕሮግራሙ ተደጓሚ እንደነበሩና በአሁኑ ወቅት አንድ ሚሊዮን ሠራተኞች በፕሮግራሙ እየተደጎሙ ያሉ መሆናቸውን ገልጠዋል። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 76 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 30 የኢትዮጵያ ብር ከ94 ሳንቲም ይዘረዘራል። ጥለን የነገውን አውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 19፣ ከፍተኛ 33። አድላይድ ደመናው ይገልጣል። ዝቅተኛ 14 ከፍተኛ 26። ሜልበርን ደመናማ ይሆናል። ዝቅተኛ 14 ከፍተኛ 20። ሆባርት ብራ ይሆናል። ዝቅተኛ 12 ከፍተኛ 20። ካምብራ ለከፋ ይችላል። ዝቅተኛ 13 ከፍተኛ 29። ሲድኒ ብራ ይሆናል ዝቅተኛ 21 ከፍተኛ 29 ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 22 ከፍተኛ 31 ዳርዊን ያካፋል። ዝቅተኛ 26 ከፍተኛ 32 አዲስ አበባ በአብዛኛው ፀሐይማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 26 ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የሌበር ፓርቲ ዓለም አቀፍ የሴቶች ቀንን አስታኮ የጾታ ክፍያ መጠንን ለማጥበብ ስትራቴጂውን ይፋ አደረገ። የሥራ ጠባቂ የድጎማ ክፍያ በማርች መጨረሻ ላይ ከትም ነው የሚሉት፣ ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።